ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማግዘር ነኝ ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ቄጤማ ጎዝጉዘን አደይ አበባውን ረስርሰን መልካም አዲስ ዓመት፣ ኢድ ሙባረክ እንላለን። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። ኢድ ሙባረክ፣ መልካም አዲስ ዓመት። በዛሬው የጋቢና ጉዞ የአዲስ ዓመትና የኢድ አል አድሃን አከባበር ይዘናል። በአለም ላይ ያሉ يشوف بأي مأمن وكان نزيه لعيد الأدحى الله سبحانه وتعالى عد درست أشوف إيه لباي بنيوتين قلت هلوم فيه الله سبحانه وتعالى يا سلام قبل سقنا قادر يقلن كقيت عش الله سبحانه وتعالى إنما تنالن በዋሽንግተን ዲሲ የእስልምና እምነት መሪ የሆኑ ኢማም ሼክ ካሊድ መሐመድ ኦማር ናቸው የመልካም ምኞት መግለጫቸውን ያደረሱ ነው። እንዲሁም ከአዲስ ዓመት ጋር በተያያዘ በፌዴራል ማረሚያ ቤቶች ቃሊቲ፣ ዝዋይ፣ ድሬዳዋና ሸዋሮቢት እንደዚሁም የፌዴራል ማረሚያ ቤቶች ስራ ውክልና ከሚያከናውኑ ከደቡብና ና ከትግራይ ክልሎች እንደዚሁም በሐረር የሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ 755 ታራሚዎች መካከል 720ዎቹ መስፈርቱን በማሟላታቸው መፍታቱን የኢትዮጵያ መንግስት አስተዋውቋል። የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባል ከነበሩት መካከል ሶስቱ የተፈቱት ከአራት ዓመታት በኋላ ነው። ማንም ቤተሰብ ከእስር ሲፈታ ደስ እንደሚለው እነሱም ደስተኛ ናቸው። እኔም አልሐምዱሊላህ፣ የቀሩ ወንድሞች እዛ በመቅረታቸው ደስታችን ገና ነው። እንዲህ ብዬ ለመናገርም አንዳንድ ጊዜ ይቸግረኛል። የሙስሊሞች መፍትሄ አፈላላጊ ኮሚቴ የህግ ጉዳዮች ተወካይ ኡስታዝ ከሚል ሸምሱ የተናገሩት ነው። ዝርዝሩን ይዘናል። የአዲስ ዓመትና የኢድ መልእክቶቻችሁን አሁኑኑ በፌስቡክ አድረሱን አትቤያ ማሐሪክ ላይ በይህንንም እኛ ላየር እናበቃለን። በኢአዴን ያወጣውን መግለጫም ከአዲስ ዓመት መልእክቶች ጋር ይዘናል። አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም ያስደለን የጋቢና ቪኦኤ አድማጮች ለሰአቱ የተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። ዛሬ በመላለውም ኢድ አድሃ እየተከበረ ነው። የኢትዮጵያ መንግሥት በአዲስ ዓመት ዋዜማ ከፈታቸው 720 እስረኞች መካከል በሽብር ወንጀል ተከሰው ታስረው የነበሩ የኢትዮጵያ ሙስሊሞች መፍትሔ አፈላላጊ ኮሚቴ አባላት እንደሚገኙበት ታውቋል። በፌዴራል ማረሚያ ቤቶች ቃሊቲ፣ ዝዋይ፣ ድሬዳዋና ሸዋሮቢት እንዲሁም የፌዴራል ማረሚያ ቤቶች ስራ በውክልና የሚያከናውኑ ከደቡብና ከትግራይ ክልሎች እንዲሁም ሀረር ከሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ 755 ታራሚዎች መካከል 720ዎቹ መስፈርቱን በማሟላታቸው መፈታታቸውን መንግስት አስታውቋል። የዚህ ዜና ዝርዝር ከዜና በኋላ ይቀርባል። ባለፈው ሳምንት የእሳት ቃጠሎ ተከስቶበት በነበረው ቅሊንጦ ማረሚያ ቤት የሚገኙ ታሳሪዎች ከቅዳሜ ጀምሮ የሄዱ ጠያቂ ቤተሰቦቻቸው ታሳሪ ቤተሰቦቻቸው ጋር ከአምስት ደቂቃ ባነሰ ጊዜ ብቻ እንዲያያቸው መደረጉን እንዲሁም አንዳንዶቹን ማነጋገር ጭምር እንደተከለከሉ ለአሜሪካ ድምጽ ገለጹ። የፌዴራል ማረሚያ ቤቶች አስተዳደር ሕዝብ ግንኙነት ዳይሬክተር ግዛቸው ተሰማ ስለ ጉዳዩ የሚያውቁት ነገር እንደሌለ ተናግረዋል። ይህን ዜናም በኋላ እንመለስበታለን። በኬንያ ያሉ 11 የፖለቲካ ፓርቲዎች ከገዢ ፓርቲ ፕሬዚደንት ውሁሩ ኬንያ ጋር ጥምረት መፍጠራቸውን ገለጹ። ይህ ጥምረት የሀገሪቱ ፕሬዚደንታዊ ምርጫ ከመካሄዱ 12 ወራት በፊት ነው የተካሄደው። ፕሬዚደንት ውሁሩ ኬንያታና ምክትላቸው ዊሊያም ሩቦ ይህን ጥምረት ቅዳሜ ይፋ ባደረጉበት ወቅት በአስርት ሺዎች የሚቆጠሩ ኬንያውያን በናይሮቢ ስታዲየም በመገኘት ደገፋቸውን ገልጸዋል። በደቡብ ሱዳን ዋና ዋና የፖለቲካ መሪዎች አንዳንዶቹ ከጦርነቱ ግዙፍ የሆነ ገንዘብ ለግላቸው አትርፈዋል ሲል አንድ የሰብአዊ መብት ድርጅት አስታወቀ። በርስ በርስ ጦርነቱ ሁለቱም ወገኖች የሚመሩትን ጭምር መጠነ ሰፊ ትርፍ አግኝተውበታል ሲሉ የቡድኑ መስራች የሆሊውድ ኮከብ ተዋናይ ጆርጅ ኩሉኒና የመብት ተሟጋቹ ጆን ፐደንስገርት ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። በ2008 የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዲሞክራቲክ ፓርቲ ወክለው የሚወዳደሩት ሂላሪ ክሊንተን በካሊፎርኒያ ለማካሄድ ያቀዱትን የምርጫ ዘመቻ ባጋጠማቸው የሰንባ በሽታ ምክንያት ማቋረጣቸውን ተገለጸ። ዛሬ ሰኞና ለነገ ማክሰኞ ታስቦ የነበረው ፕሮግራም መሰረዙንም የፓርቲው ቃል አቀባይ አስረድተዋል። ለሰዓቱ የተዘጋጁ የጋቢና ዜናዎች እስካሁኑ ነበር። ወደ ቀጣዩ የጋቢና ፕሮግራም ላሸጋግራችሁ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ። በዛሬው ዕለት የኢድ አላድሃ በዓል እየተከበረ ነው። መስታወት አራጋው ያጠናቀረችው ዘገባ ቀጥሎ ይቀርባል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር ላኢላህ ኢለላሁ አላሁ አክበር አላሁ አክበር ወሊላሂ ልሓምድ። እንግዲህ ዛሬ ዋሽንግተን ዲሲ እና አካባቢው ያሉ ምእመናን በአንድ ሜዳ ላይ ተሰባስበን ይሄንን ኢደል አድሓን በጥሩ ሁኔታ አክብረናል። በዚህም አጋጣሚ በሀገር ቤት ውስጥ ያሉ፣ በዓለም ላይ ያሉ ኢትዮጵያዊ ምእመናን እንኳን ለዚህ ለኢደል አድሓ አላህ ስብሓንሁ ወተዓላ አደረሳችሁ ብዬ ልባዊ ምኞቴን እገልጻለሁ። ይህንን ዒድ አላህ ስብሓንሁ ወተዓላ የሰላም የብልጽግና ያድርግልን ብለን ከጌታችን ከአላህ ስብሓንሁ ወተዓላ እንማጸናለን። ከዛ በተረፈ እንግዲህ ሀገራችን በአሁኑ ጊዜ ያለችበት ሁኔታ የሚያሳዝን ነው። ይህንን በሕዝቦች መካከል የመጣውን በላ ወይም ክፋት አላህ ስብሓንሁ ወተዓላ አንስቶ ሀገራችንን የሰላም የእኩልነት የፍትህ እንዲያደርግልንና መጪው ዒት ይህንን የምንከጅለውን ያሰብነውን አግኝተን በደስታ የምንሞላ አላህ ያደርግልን። በዚህ በአጋጣሚ ደግሞ የተፈቱ ወንድሞቻችን የሙስሊም መፍትሄ አፈላላጊ ኮሚቴዎችን ለቤተሰቦቻቸውም እንኳን ደስ አላችሁ እላለሁ። እንደዚሁም ደግሞ ቀሪዎቹንም እስረኞች ሙሉ ለሙሉ አላህ ስብሓነሁ ወተዓላ እንዲፈታቸው አላህን እንማጸናለን። እነዛ ሙስሊም ወንድሞቻችን የታሰሩበትንም ዓላማ ጥያቄዎቻቸው ሙሉ ለሙሉ እንደሚፈቱ እንዲፈቱም ደግሞ እንጠይቃለን። ከዛ በተረፈ በኦሮሚያም በአማራም አካባቢ ክልሎች እና በሌሎችም በጋምቤላም በሌሎች አካባቢ የሞቱትን ኢትዮጵያውያኖች ለቤተሰቦቻቸው ጽናትን እንመኛለን እንለምናለን። እንደዚሁም ደግሞ ለቆሰሉት ፈውስን እንመኛለን እንለምናለን፣ ጌታችንን አላህን ስብሓነሁ ወተዓላ። እንደዚሁም ደግሞ አላህ ሀገራችንን ሰላም እንዲያመጣባትና ያቺ ሀገር የፍትህ የሰላም፣ የእኩልነት አላህ እንዲያደርግልን ጌታችንን እማጸናለሁ። በዓሉ ምን ይመስላል? ዛሬ እንዴት ተከበረ? በጣም ደማቅ ነበረ። እጅግ ደስ የሚል ነው። እኔ በአጋጣሚ የሰገድኩት ወደ ቡራዩ አካባቢ ነበርኩኝ። እዚያ አካባቢ ነው የሰገድኩት። አሁን ግን በአጋጣሚ ያለሁት ፒያሳ አካባቢ በኒል ሰፈር ነው ያለሁት። ከቤተሰብ ጋር በዓሉን ለማክበር ነው ወደ ፒያሳ የወጡት? በዓመት ባል ከቤት አይወጣም ብዬ ነው። አይ አጋጣሚ፣ ያው ሁለት ቤተሰብ ነው ያለኝ እና ከፊሉን እዛ አካባቢ ቆይቼ አሁን ደግሞ ከፊል ባለኝ ሰዓት ደግሞ ወደዚህኛው ቤተሰብ መጥቼ ነው። እንግዲህ ሰሞኑን በጸሎት ላይ ነው ያሳልፋችሁት። ዛሬ ደግሞ በዓሉ ቀን ነው። ጸሎትም ጠዋት አድርጋችኋል። እንዴት ነበር የጸሎት ፕሮግራሙ? የጸሎት ፕሮግራሙ አሁን እኛ በነበርንበት አካባቢ በሰላም ነው የተጠናቀቀው። ምንም የተለየ ክስተት አልነበረውም። ጠዋት ወጣን ሁለት ሰዓት ተኩል አካባቢ ኑር መስጂድ ሰግደናል። ከዚያ በኋላ ተክቢራ ነበር መጀመሪያ ሲባል የነበረው ከተክቢራው ከተጠናቀቀ በኋላ የስግደት ፕሮግራሙ ነው የተጀመረው። ሰላት ሰገድን። ከዚያ በኋላ ኢማሙ ክጥባ እያደረጉ ነበር። እሳቸው ክጥባውን ከጨረሱ በኋላ እንግዲህ ሁሉም ወደየቤቱ ተመልሶ ያለውን የእርድ ፕሮግራም ነው እንግዲህ ከዚያ የፈጸመ ነው ማለት በዚ የሚታረድበት ዋና በዓሉ። ለየት የሚያደርገው ከረመዳን ጾም ፍቺ ይሄኛው እርድ ጋር የተያያዘ ነው በቀጥታ እርዱ ራሱ ዓላማው የሚፈለግበት ግቡ ራሱ ኢብራሂም ዐለይሂ ሰላም ወይም አብርሃም ልጁን እስማኤልን ለመስዋዕትነት ያቀረበበትን ያንን ታሪክ ለማሰብ ለማስታወስ ነው እና ያንን እያሰበ ነው ህዝበ ሙስሊሙ የሚያርደው። ልጁን ለማረድ መስዋዕት አቅርቦ ልጅህን አትረድ ህልምህን እውን አድርገሃል፣ በዚያ ፈንታ ይህንን በግ ተክተንሃል ብሎ አላህ ለኢብራሂም አዘዘው። በዚሁ መሰረት በልጁ ፈንታ በጉን አረደ። ያንን ታሪካዊ ክስተት ለማሰብ የሚፈጸም እርድ ስርዓት ነው። በጣም ነው የማመሰግነው። እንግዲህ የመልካም በዓል ምኞት ማስተላለፍ ከፈለጉ ድሎ ልስጦት። ያው እንግዲህ የማስተላለፈው ለመላው ሙስሊም ህብረተሰብ፣ በተለይም ደግሞ ሰሞኑን ለተፈቱት ወንድሞቻችን በሙሉ ማለት ነው ለህዝብ ሙስሊሙ አፈላላጊ ኮሚቴዎች፣ ለተፈቱት ለሁሉም፣ ለቤተሰቦቻቸው፣ ለነሱም መልካም በዓል እላለሁኝ። በተረፈ ለመላው ቤተሰቦቼ ባጠቃላይ ብዙ ናቸው ለቤተሰቦች በሙሉ እሺ መልካም በዓል ይሆንልዎት። እናርጋውላችን እሺ፣ ያው እንግዲህ በዓላችን አሪፍ ነበር። ያው ሰሞኑን ከስራ ውጭ ነበር። አምስት ቀን ስድስት ቀን ስራ አልነበረም ከተማችን ውስጥ። ያው ትላንትና የክርስቲያኖች ወገኖቻችን አመት በዓል ነበር፣ ያው መዝጋት ነበረብን። ብዙም ከተማም እንደ ድሮ አይደለም። ምክንያቱም ያው ታውቂያለሽ፣ ተቃውሞ ነበር። ያው እኛ ደግሞ ከህዝብም ከልዩ ከምንም ውጭ ስላልሆን ተቀብለን ሁሉም ስለዘጋ ዘግተናል። ሌሎ ሰለች ግን ያው መግፋት ስለማልችም ምክንያቱም ከህዝብ ጋር ነው። ሁሉ እብደት እንኳን ቢሆን ከህዝብ ጋር ነው የሚያምርብሽ እንጂ ከተወሰነ ነገር ካሁነሽ ወደፊት በኋላ ጥሩ ላይ ላይሆን ይችላል። በዛ ምክንያት ጥሩ ነበር፣ ግን በዓላችን በጣም በጣም የሚያፈርተን ነበር። ባለፈው በዛ በሰልፉ ብዙ ሶስት ተጉርቶች ነበር። አሁንም የብዙ ሰራዊት አለ ከተማ ውስጥ፣ በዚህ አይነት ነገር ይከሰታል ብለን በፈርተን ነበር። ህዝቡም በጣም በነገራችን ላይ የዚህ አካባቢ ሰው በጣም ሰላማዊ ሰው። የት አካባቢ ነው ያለሽው? አርሲ ውስጥ ነው፣ ነፋሳ የሚባል ሀገር። ምርጥ ሀገር ነው። ሰላማዊ ሀገር ነው። ህዝቡን ማድረግ ያለበትን የሚያውቅ ሰው ነው። በቃ አሁን ካለበት ችግር ጋር በሰላማዊ መንገድ የሚገልጽ ነገር ነው ሁሉም ነገር። የሚገርምሽ ነገር ሌላ ቢሆንም በቃ ህዝቡን በጣም ነው ማስተውለው። በሰማንያ ዘጠኝ ነው እዚህ ሀገር የገባሁት የልጅነቴ ነው። ግን አሁን አለው ልጅ አለው፣ ከዚህ ትልቅ ሰው ሰብያ አለው። ጥሩ ሰው ባለ ትንክተኛ የሞላበት አይደለም እንደሚባለው መጥፎም ህዝብ ያለበት አይደለም። ምርጥ ሀገር በቃ ያለ አይደለም። መኖር ያለብሽ አካባቢ ነው። አንድ ኢትዮጵያዊ በፌስታል መጥቶ ሀብታም የሚሆንበት ሀገር ነው። ፌስታል ይዞ መጥቶ ማለት ነው፣ ሀብታም የሚሆንበት ሀገር ነው። ምርጥ ሀገር ነው። በዓላችን ግን ያው ለዛውም በአካባቢው ልንገርሽ ብዬ ነው። ያው ምክንያቱም ከሌላ ቦታ ሲመሰከር እውነት ይሆናል። አሁን የዚህ አካባቢ ሰው እንዲህ ነው እንዲህ ነው ቢልሽ ሀገሩ ስለሆነ ነው የገባሽ። ግን እኔ በእንትን ሀገር አይደለም ግን አገሬም ነው። ልጆች ወልቼበታለሁ። ኢትዮጵያዊ ነኝ። የትም ቢሆን አገርሽ፣ ግን የሆነ የምታዳዩ ነገር አለ አይደል? ሰው ስለሆንሽ ያው እና በጣም ምርጥ አካባቢ ነው። እምነታችንም ያው በጣም እነሱ እራሳቸው እስኪገርማቸው፣ ያው አያውቁም ሁሉ ህዝብ እንዳለ በጣም ሰፊ ነበረ። በጣም በሚያምር ሁኔታ እና በጸጥታ ጥሩ ነው። በጥሩ ሁኔታ አልፎ አልሐምዱሊላህ። እሺ፣ በጣም ነው የማመሰግነው። የት ነው ተወልደሽ ያደግሽው? በዚህ አጋጣሚ ነ ሲሉ አካባቢ ስለዚህ እንግዲህ ቤቱ ሙሉ ነበር፣ በዓሉም ጥሩ ነበር እያልሽኝ ነው ያለሽ። እኮ በጣም አሪፍ ነው። በጣም በጣም ሰላማዊ ነው። በጣም በጣም በጣም እኔ እንደውም ብዙ አመት ነው እኔ ኢድ የሰገርኩት ጊዜ ሀገር ከዘጠና አመት ጀምሮ እየሰገርኩ ነው። እንደ ዘንድሮ እኔ አይቻልም አላቅበትያህልክም ነው መሰለኝ። በጣም የሚገርም ኢድ ነበረ። በጣም ምርጥ ኢድ ነበረ። በጣም ደስ ብሎናል። እሺ ለቤተሰቦችሽ፣ እንኳን አደረሳችሁ ማለት ለምትፈልጊው ሰው እድሉ። እና ባለቤቴ በጣም የምወደው ማከብረው ውዱ ባለቤቴ እንኳን አደረሰ። ቤተሰቦቼ ክርስቲያናቸው እነግራችሁ ና በተረፈ ለቤተሰቦቼ ያውቃሉ እነሱ፣ ችግር የለው። እንኳን አደረሳችሁ ለክርስቲያን ወገኖቻችን እንኳን አደረሳችሁ። ለእኔም በሙሉ አሳሳ ውስጥ ላለ ህዝብ ሙስሊም በሙሉ እንኳን አደረሳችሁ። እሺ እንኳን አደረሰች። እንኳን አብራ አደረሰን መልክ h jhew oda he bridah he dhagax bur he diidhah aad dha ዝግጅታችን ይቀጥላል። የኢትዮጵያ መንግስት በአዲስ ዓመት ዋዜማ ከፈታቸው 720 እስረኞች መካከል በሽብር ወንጀል ተከሰው ታስረው የነበሩ የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት እንደሚገኙበት ታውቋል። በፌዴራል ማረሚያ ቤቶች ቃሊቲ፣ ዘዋይ፣ ድሬዳዋ፣ ሸዋሮቢት እንደዚሁም የፌዴራል ማረሚያ ቤቶችን ስራ ውክልና ከሚያከናውኑ ከደቡብ ከትግራይ ሌሎች ሌሎችም እንዲሁ ሀረር የሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርዱ ከቀረቡ 755 አራሚዎች መካከል 720ዎቹ መስፈርቱን በማሟላታቸው መፈታታቸውን መንግሥት አስታውቋል። የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት ከነበሩት መካከል ሶስቱ የተፈቱት ከአራት ዓመታት እስራት በኋላ ነው። ሌሎች የኮሚቴው አባላትና ኮሚቴው እንዲፈቱ ሲጠይቁ የነበሩ ደጋፊዎች አሁንም በእስር የሚገኙ እንዳሉ ይናገራሉ። ጽዮን ግርማ ከእስር ከተፈቱት መፍትሄ አፈላላጊ ኮሚቴ አባላት መካከል የኮሚቴውን የሕግ ተጠሪ ኡስታዝ ከሚል ሸምሱን አነጋግራለች። በጣም አመሰግናለው ኡስታዝ ካሚል ሸምሱ፣ እንኳን ለቤት አበቃ እያልኩኝ። መቼ ነው ከእስር የተፈታኸው? በምን አይነት ሁኔታስ ነው የተፈታኸው? ከእስር የተፈታሁት የመጀመሪያ መፈታት ከቃልቲ ግቢ የወጣሁት ሐሙስ ጠዋት ነው። ግን ሙሉ በሙሉ ከፖሊስ ጥበቃና ከፖሊስ የራቅኩት ቅዳሜ ስምንት ሰዓት አካባቢ እና የተፈታሁት መንግስት ያው ማረሚያ ቤቱ መጥቶ የሚመለከታቸው ሰዎች መንግስት ይቅርታ ሊጠይቅላቸው ተቋሙ ይፈልጋል እና መንግስት ላይ ቅርታ ሊያደርግላቸው እንደሚፈልግ እንገ ስለገለጸልን እናንተ ፍቃደኝነታችሁን ግለጹ ብሎ ፍቃደኝነታችን እንገልጸን በዛ መልኩ ነው በመንግስት ይቅርታ፣ እንደውም በልዩ ይቅርታ ተብሎ ነው የተፈታ። ነው፣ ሶስተኛ ቀንህ ነው ከእስር ከወጣህ ማለት ነው። እና እንዴት አገኘሃቸው ቤተሰቦችህን? ሁኔታውን እንዴት አገኘኸው? ከአራት አመት በኋላ ያው ቤተሰቦቼን በሰላም አግኝቻቸዋለሁ። ሁሉም በሰላም ነው ያሉት። ያው ቤተሰብ ማንም ቤተሰብ ከእስር ሲፈታ ደስ እንደሚለው እነሱም ደስተኛ ናቸው። እኔም አልሐምዱሊላ የቀሩ ወንድሞች እዛ በመቅረታቸው ደስታችን ገና ነው። እንዲህ ብዬ ለመናገርም አንዳንድ ጊዜ ይቸግርኛል። አብረን አንድ ፋይል ላይ የነበርን አራት ወንድሞች ቀርተዋል። እነሱ ጉዳይ ስላለ እና አልሐምዱሊላ ጥሩ ነው። ለማንኛውም ከመፍትሄ አፈላላጊ ኮሚቴዎች ውስጥ ምን ያህል የምትሆኑት ተፈታችሁ? አሁን በዚህኛው የተፈታ ነው ሶስት ነን፣ እኔ አቡበከርና ሸመከተንን። የቀሩት አሁን ሁለት ናቸው፣ ከኮሚቴ እና የነሱ አህመድ ዲን እና አህመድ ሙስጠፋ ቀርተዋል። እነሱ ተባባሪ ተብሎ ደግሞ እንደዚሁ የታሰሩት ውስጥም ደግሞ ካሊድ እብራሂምና መሐመድ አባቴ ቀርተዋል። ይሄ በእኛ ፋይል ላይ ያሉት እንጂ ከዚህ ፋይል ውጭ ደግሞ እኛ እንዲህ ኮሚቴዎቻችን ይፈቱ ብሎ ደግሞ የተለያዩ እንቅስቃሴ ያደርገዋል ተብሎ የታሰሩት ደግሞ ወደ ሶስት ፋይል የሚሆን ደግሞ ከሀምሳ በላይ የሚሆኑ ሰዎች ቀርተዋል። እንግዲህ ከዚህ ከሙስሊም ጉዳይ ጋር በተያያዘ ሌሎች የታሰሩ ሰዎችም አሉ። ጋዜጠኞችም ታስረዋል። እንደዚሁም ደግሞ ሌሎች ተማሪዎችም ከዚሁ ጋር በተያያዘ ታስረዋል። እና በአጠቃላይ የተፈታው ሰው ምን ያህል ነው? በጣም ብዙ ነው። ማለት በተለያየ ጊዜ ታስሮ የሚፈቱ፣ በአንድ ጊዜ ብቻ ወደ ሰባ ልጆች እንደዚሁ ታስሮ በተለያየ ጊዜ ተፈቱ አሉ። የተወሰነ አስር ወር አስራ አንድ ወር ዓመት ዓመት ከስምንት ወር እንዲህ በተለያየ ጊዜ የታሰሩ በዚህ ጉዳይ ላይ የተፈቱ ሰዎች አሉ። አሁንም በተለያዩ ቦታዎች ላይ እኔ አሁን የነገርኩሽ አምሳ ምናምን ሆናሉ ያልኩሽ አዲስ አበባ ማረሚያ ቤት ስር ባሉት እስር ቤቶች እንጂ በተለያዩ ቦታዎች ላይም እንደዚሁ የታሰሩ ያሉ ሰዎች አሉ። በክፍለ ሀገር ተፈርዶባቸውም ገና ጉዳያቸውም በሂደት ላይ ያሉ ብዙ ሰዎች አሉ። ምን ያህል ነው የታስረህ የነበረው? በምን ያህል ነው ተፈርዶብህ የነበረው? ምን ያህል ይቀርህ ነበር? የተፈረደብኝ ሀያ ሁለት አመት ነው። ያው ከሀያ ሁለት አመት አራት አመት አካባቢ ነው የታሰርኩት በአጠቃላይ ያመክሮ እንኳን ቢቀነስ ሶስት አመት ከዘጠኝ ወር አካባቢ መታሰር ነበረብኝ የቀረቡ ዘጠኝ አመት ከምናምን አካባቢ በላይ ነው ማለት ነው አንድ መግለጫ አውጥታችኋል ከኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ የሚልና እንደው አጠር አድርገ የዚህ መግለጫ ይዘት ምንድን ነው የሚለውን ለአድማጮቻችን መግለጫው ወጥተዋል እኛ ሀሳቡን ነው በነበረው መስመር ላይ ወንድሞች አቅርብን በዛ አይነት መልኩ እንዲወጣ ነው የነበረው ይዘቱ በዋነኝነት ሀገራችን ያለችበትን ተጨባጭን በማስመልከት እና ሁሉም ሰው የሀገር ጉዳይ የሚመለከተውና የሚያሳስበው ስለሆነ በተወሰነ ደረጃ እኛም ኃላፊነታችንን ከመወጣት አንጻር ሁሉንም ማህበረሰብ ክፍል መንግስትንም ጨምሮ በጉዳይ ዙሪያ ቆም ብሎ ማሰብ እንደሚያስፈልግና መሰረታዊ የሆነ መፍትሄ እንደሚያስፈልገው ሁሉም ከግጭት እና ካላስፈላጊ ነገሮች መራቅ እንዳለባቸው ሁሉም ደግሞ ሀገራዊ ግዴታውን መወጣት እንዳለበት ይህንን በማስመልከት ነው። ይሄ ደግሞ ያው ማንም ሰው ኃላፊነት የሚሰማውና የሀገር ጉዳይ ይመለከተኛል የሚለው ሰው የሚያደርገውና ያደረግ ነው። ዛሬ የሙስሊም በዓል ነው እና በዚህ አጋጣሚ በዓሉን አስመልክተ የምትለው ነገር ካለ እሺ፣ እናንተን በመጀመሪያ ደረጃ እናንተንም ችን አመሰግናለሁኝ። በመቀጠል የኢትዮጵያ ሕዝብን በአጠቃላይ አመሰግናለሁኝ። በተለይ ደግሞ የኢትዮጵያ ሙስሊሞች በዚህ ሂደት ውስጥ ከጎናችን ቆሞ ቤተሰቦቻችን ጎን ቆሞ አንድም ቀን ሳይለዩም የበኩላቸውን ሲያበረክቱ ለነበሩ ሰዎች በሙሉ አላህ እንኳን ለዚህ በዓል በሰላም አደረሳችሁ። በዓሉንም የሰላም የፍቅር መልካም ነገር ሁሉ ሀገራችን ሁላችንም ተከባብረን ተፋቅረን ተዋደን የምንኖርበት ሀገር አላህ እንዲያደርግልን። በዚህ አጋጣሚ ኢንሻአላህ ዱዓይንም ድመናይን አቀርባለሁ። እሱንም እንኳን አደረሳችሁ እላለሁኝ። በጣም አመሰግናለሁ ካሚል፣ እግዜር ይስጥልኝ። አመሰግናለሁኝ። በጣም ሰላሙን፣ መልካም በዓል፣ ደህና ሁኚ። በተያያዘም የሙስሊም ጉዳዮች ጋዜጣ ዋና አዘጋጅ የነበረው ጋዜጠኛ ዮሱፍ ጌታቸው ከአራት ዓመታት እስራት በኋላ በመለቀቁ መደሰቱን የገለጸው በእንግሊዝኛ ስሙ ምህጻር ሲፔጂ በሚል የሚታወቀው የጋዜጠኞች ደህንነት ተሟጋች ቡድን ቀድሞም ቢሆን ዮሱፍ መስታሰር አልነበረበትም ብሏል። የሲፒጂ የአፍሪካ መርሃ ግብር አስተባባሪ አንጀላ ኩንታል ባስተላለፉት መልእክት የኢትዮጵያ መንግስት ሌሎቹንም ስራቸውን በማከናወናቸው ብቻ ያሰራቸው ጋዜጠኞች አሁኑን እንዲፈቱ ጠይቀዋል። እንግዲህ ወደ ሌላው ፕሮግራማችን ደግሞ እናልፋለን። ቤተሰቦችህን እንዴት አገኘሃቸው? ምን ይመስላል? ያለ ሁኔታ ስትወጣ? ወላ ቤተሰቦችን በደህና ሁኔታ ነው ያገኘኋቸው። የወጣንበት ሁኔታ እንግዲህ ያው ከሁለት ቀን በፊት ይመስለኛል ያለው ሁኔታ ውስጥ ነግሮን ምንድን ነው የሚባለው? ስሙ አንድ ፖሊስ ፖሊስ እንትኑ ፈንዳፋ ሶስት ሁለት ቀን ያህል ቆይተን እዛ ቆይተን እንግዲህ ዛሬ ወጣ ነው። በምንድን ነው የተለቀቃችሁት? በይቅርታ ነው። በምነት እንግዲህ መንግስት ባደረገው እንትን ላይ መንግስት በራሱ አሉት እንትኖች ይቅርታ ጠይቆ ነው በመንግስት እንትናን ይቅርታ ጠይቀው ያን ይቅርታ ትቀበላላችሁ አልትቀበልም? ይቅርታውን እንቀበላለን በሚል ነው እንግዲህ። ምህረት ምህረት ነው እንግዲህ ቋንቋው የትኛው እንደሆነ። ግዳን ግን ስንጠይቅ የነበረው ይኸው ነው፣ መንግስት ይቅርታ አድርጎልሃል፣ እና ይህን ትቀበላለ አትቀበልም በሚል ነው። ይህን መቼም ማንም ይቅርታ ቀራ የለም ተቀብለን ነው። ምን ያህል ዩሱፍ፣ ምን ያህል ታሰርክ? ምን ያህል ጊዜ ቆየህ እስካሁን? እኔ የቀረኝ ስድስት ወር ነው። የታሰርኩት አራት ሰው አመት ከሁለት ወር አካባቢ ነው። ሰባት አመት ነው የተፈረደብኝ። ስለዚህ በአሞክሮ ስድስት ወር ነበር የሚቀረ ስድስት ወር ነበር የሚቀር። በመስሪያ ቤቷ አሰራር መሰረት እስሁን ክር ወር ነበር የሚቀር ስድስት ወር ከአስራ ሁለት ቀን ነበር የሚቀር። እሺ በጣም አመሰግናለሁ። እንግዲህ ዩሱፍ፣ ያለን ሰአት በጣም አጭር ስለሆነ ነው አየር ላይ ለመዋል። ፕሮግራሙን በሚቀጥለው ሳምንት ውስጥ ደውለንልህ ሰፋ ያለ ቆይታ ይኖረናል። በጣም እናመሰግናለን። እግዜር ስጥልኝ። እንቁጣጣሽ መልካም አዲስ ዓመት። በማኅበረሰብ የመገናኛ ብዙሃን በተለይ በፌስቡክ በአዲስ ዓመት መልእክቶች፣ ፎቶዎችና ቪዲዮዎች ሰማያዊው ገጽ በኢትዮጵያውያን በቢጫ የአደይ አበባ ቀለም የሚደምቅበት ወቅት ነው፣ ነበር ልበል። ዘንድሮ ደስታውና ድባቡ ደብዘዝ ያለ የተመጠነ ሆኖ ነው ያለፈው። የፌስቡክ ገጾች የእንኳን አደረሶቻችሁ መልእክቶች ባለፈው ዓመት ሁከት፣ ደም መፍሰስ ያስከተሉትን መከፋት ይገልጻሉ። መጪው ዓመት ደግሞ የሰላምና የዜጎች መብት የሚከበርበት እንዲሆን የሚጠይቁ መልእክቶች በሰፊው ተስተጋብተዋል። ቀድሞ በመሰቦ ወርቅ ዳቦው፣ ቆሎው፣ በስፌትና በቆለምሽሹ ቁርጥ ሥጋ፣ ጠላውና ጠጁ ነጭ የባህል ልብስ ለብሶ ሲበላ ሲጠጣ ይታይ ነበር። በምሽት ደግሞ ከመዝናኛ ስፍራዎቹ፣ ከኮንሰርቶቹ ወዘተ ይለጠፉ የነበሩ የፌስቡክ የፎቶ ማህደሮች፣ እንደዚሁም ቪዲዮዎች ዘንድሮ በቃላት በመብት ረገጣ ፎቶዎችና እነዚህን ሁኔታዎች የሚቃወሙባቸው ፎቶዎች፣ ግራፊክስና ቪዲዮዎች ተተክተዋል። ወርቅነህ ደጋጋ፣ ሰላም ቪኦኤ ጋቢና። ዘንድሮ ሐዘን ላይነን ያለነው እናቶቻችንን ቀባሪና ደጋፊ ልጆቻቸውን ያጡትን እግዚአብሔር ያጽናናልን። የተጎዱትን የታሰሩትን፣ ፍትህ የሚያገኙበት ዘመን ይሁንላቸው ብሏል። በትረ ሙሴ ደግሞ በፌስቡክ ገጹ እኛ ሐዘንና በቁጭት ልባችን ተሰብሮ በዓሉን ስናሳልፍ እናንተ እነማንን እንደሆነ እንግዲህ ራሱ ያብራራልናል የወገኖቻችሁን ደም በከንቱ አፍሳችሁ ስትጨፍሩ አመሻችሁ። እመኑኝ ይህን መቼም አንረሳውም፣ ይቅር አንላቸውም ብለዋል። በፌስቡክ ገጹ ላይ እንግዲህ ፎቶዎችን ጠቅሶ ያስቀመጠው ነው። ሃናን ቆንጆ እንኳን አደረሳችሁ መልካም ሃናን ቆንጆ ደግሞ እንኳን አደረሳችሁ መልካም በዓል ለጋቢና ቪኦኤ አዘጋጆች በሙሉ ብላለች። መልካም በዓል ላንችም ሀናን ቪክተር ጌታ እንዲሁ እንዳለን አይለየን ሲል ማዕዱ ሲቆረስ ፎቶ ለጥፏል። ዘላለም ጆን ደግሞ ሐዘን ላይ ነን በማለት ነው የገለጸው። ታዋቂው ኢትዮጵያዊ የምግብ ከሻኝ ሼፍ ማርከስ ሳሙኤልሰን ከኔ ከቤተሰቤ ገጸ በረከት ለናንተ መልካም አዲስ ዓመት ሲል ዶሮ ወጥ፣ የሥጋና ጎመን ክትፎውን በፌስቡክ ገጹ ላይ ለጥፏል። ከፌስቡክ እና ከአዲሱ ዓመት ሚዲያ ወጥተን ወደ ነባሩ የስልክ መልእክት ስንሸጋገር አንድ ሁለት አድማጮቻችን ያሳለፏቸው መልእክቶች ይዘናል። አሎ ሁሉ የቮይስ ኦፍ አሜሪካ ሬዲዮ ጣባ እንደምን አላችሁ? እናንተ የረዥም ጊዜ አድማጭ ነኝ። አሁን እንግዲህ ዛሬ ቅዱስ ዮሐንስ በኢትዮጵያ ውስጥ ትልቅ በዓል ነው፣ አዲስ ዓመት ነው። ይህን አዲስ ዓመትን በተመለከተ የዛሬ ፕሮግራማችሁን አዳምጫለሁ። ትክክል ነው። እውነት ኢትዮጵያ ውስጥ በአሁኑ ሰዓት ባለው ሁኔታ አስቸጋሪ ሁኔታ ጋር አዛምዳችሁ ነው ፕሮግራሙን ያቀረባችሁት። ሙዚቃዎችም የወቅቱን ሁኔታ የተመለከቱ ናቸው። በዚህ እንግዲህ በጣም ነው የማመሰግናችሁ። በአንዳንድ ነገር መወቀሳችሁ አይቀርም፣ ቢሆንም ግን አንድ ሰው በሁሉም ነገር አይወቀስም። ይሄኛው ፕሮግራም ጥሩ ነው። ዛሬ ያለንበት ሁኔታ መቼት ማናችንም የምናቅ ነው። ኢትዮጵያ ደም እያለቀሰች ነው። በጣም እናዝናለን። ጋቢና ቪኦኤ አዲሱን ዓመት የሰላም፣ የፍቅር፣ የአብሮነትና በኢትዮጵያ አዲስ ሐሳቦች የሚፈልቁበት የሚስተናገዱበትና የሚያድጉበት ወጣቶች የሚበለጽጉበት፣ ሕፃናት የሚማሩበት፣ ሕዝቡ ለብልጽግናው በጋራ የሚሰራበትና ለውጥ የሚያመጣበት ዘመን እንዲያደርገው እንመኛለን። መልካም አዲስ ዓመት! እዳዬ ከነነነነ እንዲህ እንዳላችሁ እንዲህ እንዳለን እንዲህ እንዳላችሁ እንዲህ እንዳለን ከምንወደው ጋር ፍጹም ሳይለየን የዛሬ ዓመት ደግሞ ሰላም ያድርሰን ከነነነን የሰላም የጤናና የብልጽግና ዓመት ይሁንላችሁ ብዬ በዳፈናው ጀምርና ሁለት ሺህ ዘጠኝ ሀገራችሁን የምታዩበት በሰው ሀገር ያለ መንፈሳችሁን የምታድሱበት ማንነታችሁንም የማትረሱበት የስልክ ካርድ የሚበረክትበት የኢትዮ ገበታ ጥቅል የሚትረፈረፍበት ዓመት ትንሽ ገጭ ከማለቷ ከምትፈረከስ ስልክ ጎንበስ ከማለታችሁ ከምትለዋ ትርክክ የማትነካኩበት ቀንቀን ጥርሱን ማታ ማታ ደግሞ ስለቱን ከሚያሳይ ጓደኛ ከሱስ ፍቅረኛና ከእጅማ መለኛ የማትዳረሱበት ከማይረዳ ዘመድ ዘመድና ከሴረኛ ጎረቤት የምትሰወሩበት ከውሃ ከቀጠነ ሳሙና የምትድኑበት ከማትሪክ ቁስል ሙሉ በሙሉ ድናችሁ በየካምፓሱ ተሰማርታችሁ የገና ማዕበል የማይወስዳችሁና ሀገሪቷ የምትኮራባችሁ የምትሆኑበት የምትጠብሱበት እንጂ የማታሩበት በጡንቻው ከሚመካና በመልኩ ያላግባብ አግባብ ከምትኩራራዋ ከማያከብርሽ ወንድና ከማትሳሳልህ ሴት የምትርቁበት በአቋራጭ 8104 ለደወላችሁም ከመልካም ሰው ጋር የምትገጣጠሙበት፣ 50 ሳንቲማችሁን አንቆ ከማይመልስ የታክሲ ረዳት የምትለያዩበት፣ ከነገረኛ የምትሸሹበት፣ ቂማችሁን የምትረሱበት፣ አማዝኛ የማትናገሩበትና ተፋቅራችሁ የምትኖርበት ዓመት ይሆንላችሁ። አሜን ብለናል። እንግዲህ እናንተም አትቪዮ ማህሪክ ላይ አስተያየቶቻችሁን፣ የአዲስ ዓመት መልእክቶቻችሁን አድርሱ። ለዛሬ ጨርሰናል ጨርሰናል። እንግዲህ አስተያየቶቻችሁ ድረሰን። ሄኖክ እንዳለው በሰላም በጤና ያገናኘን። ስናስተናግዳቸው ያምሸነውን የመስታወት አድረገው ና ሄኖክ ሰማ ጊዜርነን ሞክቤል የበሮ ዝግጅታችንን በቴክኒክ አቀነባብረዋል። ዲጄ ፋጹ ሙዚቃዎቹን መርጦልናል። በዚህ ዜማ እንሰናበት። መልካም መልካም በዓል መልካም ኢድ አድአልሃ